መኃልየ መኃልይ ዘሰሎሞን ምዕራፍ ስድስት አንቺ በሴቶች ዘንድ የተዋብሽ ሆይ ከአንቺ ጋር እንፈልገው ዘንድ ውድሽ ወዴት ሄደ? ውድሽስ ወዴት ፈቀቅ አለ? ውዴ በገነቱ መንጋውን ያሰማራ ዘንድ አበባውንም ይሰበስብ ዘንድ ወደ ሽቱ መደብ ወደ ገነቱ ወረደ። እኔ ውዴ ነኝ፣ ውዴም የእኔ ነው፤ በሱፉ አበባ መካከል መንጋውን ያሰማራል። ወዳጄ ሆይ፣ እንደ ቴርሳ ውብ ነሽ፣ እንደ ኢየሩሳሌምም ያማርሽ ነሽ። ዓላማ ይዞ እንደ ተሰለፈ ሠራዊት ታስፈሪያለሽ። አውከውኛልና ዐይኖችሽን ከፊቴ መልሺ። ጠጉርሽ ከገለአድ እንደ ወረደ እንደ ፍየል መንጋ ነው። ጥርሶችሽ ታጥበው እንደ ወጡ ሁሉ መንታ እንደ ወለዱ ከእነርሱም መካን እንደሌለባቸው መንጎች ናቸው። በአይነ ርግብ መሸፈኛሽ ውስጥ ጒንጭና ጒንጭሽ እንደ ተከፈለ ሮማን ናቸው። ስድሳ ነገሥታት ሰማንያም ቁባቶች ቁጥር የሌላቸውም ቈነጃጅት አሉ። ርግቤ መደምደሚያዬም አንዲት ናት። ለእናቷ አንዲት ናት፣ ለወለደቻትም የተመረጠች ናት። ቈነጃጅትም አይተው አሞገሱአት፣ ነገሥታትና ቁባቶችም አመሰገኑአት። ይህች እንደ ማለዳ ብርሃን የምትጐበኝ እንደ ጨረቃ የተዋበች እንደ ፀሐይም የጠራች ዓላማ ይዞ እንደ ተሰለፈ ሠራዊት የምታስፈራ ማን ናት? የወንዙን ዳር ልምላሜ አይ ዘንድ ወይኑ አብቦ ሮማኑም አፍርቶ እንደሆነ እመለከት ዘንድ ወደ ገውዝ ገነት ወረድሁ። ሳላውቅ ነፍሴ በከበረው ሰረገላ ላይ አስቀመጠችኝ።